የባህል መድረክ። እያንዳንዱ ኢትዮጵያዊ እኮ ለቅርስ ዋጋ ለመስጠቱ ነው የሁሉ እኮ እነሱም እኮ ደንታ ቢሶች መሆናችንን እኮ አይተው ነው በውሰስ እንሰጣቸዋለን የሚባል ቀልድ እኮ የለም እኮ። ይሄ በለንደን የኢትዮጵያ ቅርስ ማበልጸጊያ ማህበር ሊቀመንበር አቶ አለባቸው ደሳለኝ ነበሩ። ከመቶ ሀምሳ ዓመታት በፊት በዳግማዊ አጼ ቴዎድሮስ ዘመን በእንግሊዝ ሰራዊት ከመቅደላ አምባ የተዘረፉት ቅርሶች ኢትዮጵያ ፍላጎት ካላት ለረጅም ጊዜ በውሰት ልንሰጥ እንችላለን የሚለውን የቪክቶሪያና አልበርት ሙዚየም መግለጫ ከተሰማ በኋላ በርካታ ኢትዮጵያውያንን እያስቆጨ እያነጋገረ ያለ ጉዳይ ነው። ዓፄ ቴዎድሮስ አገሬ በጠላት እጅ አትወድቅም ብለው ራሳቸውን ከሰዉ በኋላ በ1868 ዓ ም ከመቅደላ አምባ የተዘረፉት ቅርሶች በተለይ ከአምስት መቶ በላይ የተለያዩ የፈጠራ ውጤቶች ያሉባቸው የብራና ጽሁፎች፣ የንጉሳውያን የወርቅ ዘውዶችና ጌጣጌጦች እንዲሁም ወደ አስር የሚሆን የኦርቶዶክስ ሃይማኖት ታቦት በእንግሊዝ የተለያዩ ሙዚየሞች ይገኛሉ። ከዚህ በተጨማሪም በርካታ ቅርሶች በግለሰብ እጅ ይገኛሉ ያሉት የኢትዮጵያን ታሪካዊ ቅርሶች በራሳቸው ውጪ ከእንግሊዞች እጅ እየገዙ በመሰብሰባቸው የሚታወቁት አቶ አለባቸው ደሳሌ ናቸው። ባለፈው የጎርጎሮሳውያን ዓመት 2017 ከዚህ ዓለም በሞት ከተለዩት ከታሪክ ተመራማሪው ከፕሮፌሰር ሪቻርድ ፓንክረስ ጋር በመሆን የመቅደላ ቅርስ አስመላሽ ተቋም አፍሮሜትን የመሰረቱት ፕሮፌሰር አንድሪያስ እሸቴ የኢትዮጵያን ቅርሶችን የሚያሳየው አውደ ርዕይ ለንደን ላይ መከፈቱን ኢትዮጵያን በማስተዋወቁ ረገድ በአዎንታዊ መልኩ እንደሚያዩት ለቢቢሲ በሰጡት ቃለ ምልልስ ተናግረዋል። የታሪክና ቅርስ ከፍተኛ ተመራማሪ አቶ ሀይለመለኮት አግዘው በበኩላቸው የኢትዮጵያ ታሪካዊ ቅርሶች በተለያዩ መንገዶች ከአገር መውጣታቸውን ይናገራሉ። የኢትዮጵያ ቅርሶች በተለያዩ መልኩ ከሀገር ወጥተዋል። አንደኛው በጦርነት ነው። ሌላው በዲፕሎማሲነት ሌላው በምግብ በሚመጡ ሰዎች ወደ ሀገሪት ውስጥ በሚገቡ እየተዘረፉ የወጡ ናቸው። በተለይም ከመቅደላ የተዘረፉ ቅርሶች እንደተመለከተ ዶክተር ግርማ ኪዳኔ የዛሬ ሰላሳ አመት የቴዎድሮስ መቶ ሀያኛ አመት ምክንያት በማድረግ የጻፉት ጽሁፍ ላይ የተዘረፉትን ቅርሶች በአይነትም ዘረፋው የተከናወነበትን ሁኔታ ከመቅደላ እንዴት አድርገው በዝሆን ጭምር ቅርሶቹ እንደተጓጓዙ ጽፈዋል። ለንደን የሚገኘው የቪክቶሪያና አልበርት ሙዚየም ቅርሶችን በውሰት ለረጅም ጊዜ የሰጣለሁ ማለቱን ተከትሎ አዲስ አበባ የሚገኘው የባህልና ቱሪዝም ሚኒስቴር ስለ ጉዳዩ ከሙዚየሙ ጋር ያደረገው ውይይት እንደሌለ ገልጿል። የለንደኑ ሙዚየም ይህንን መናገሩ እጁ ያስገባቸውን የኢትዮጵያ ድንቅ ታሪካዊ ቅርሶች ለአንድ ዓመት ለተመልካች ክፍት ማድረጉን ተከትሎ ነው። በለንደን የሚገኘውን ሙዚየም በተለያዩ ጊዜያት የጎበኙት እዚያው በለንደን ነዋሪ የሆኑት አቶ አለባቸው ደሳለኝ ይህ ነው የማይባል የኢትዮጵያን ቅርሶችን በተለያዩ ቦታዎች እንዳዩ ተናግረዋል ብሪትሽ ሙዚየም እኮ ብቻ ያለው እኮ እንዳው ሌላውን ተይው እና በብራና የተሰራው መጽሐፍ እንኳን ወጥቶ ለሙዚየም ቢቀርብ ትደነቂያለች እኮ አስራ አንድ ተአምረ ማርያም አለ እዚያ ብሪትሽ ሙዚየም ውስጥ ሊቀ ምራን አባ ግዛውና እኔ ቆጥረናል ሄደን ተአምረ ማርያሙን ብቻ ነው የምልሽ በጋሪ እየተገፋ ነው የሚመጣው ምክንያቱም በዛን ጊዜ የተሰራ የነበረው ቆዳው የፈረስ ቆዳ በመሆኑ የተነሳ በጣም ትልልቅ ስለሆነ ታምረ ማርያሙን በሰው ሸክም ሊመጣ አይችልም። በተባባሪ ፕሮፌሰርነት በአዲስ አበባ ዩኒቨርሲቲ ለአስራ ስድስት አመታት ያገለገሉትና በአሁኑ ወቅት ከኦክስፎርድ ዩኒቨርሲቲ ጋር በትብብር በወጣቶች ጉዳይ ላይ በሚሰራ ጥናት ላይ የኢትዮጵያ ተጠሪ ሆነው በጥናቱ እየተሳተፉ የሚገኙት የታዋቂው የታሪክ ተመራማሪ የሪቻርድ ፓንክረስት ልጅ አሉላ ፓንክረስት እንደሚሉት በቅድሚያ የቪክቶሪያ አልበርት ሙዚየም ዳይሬክተር ይህንን ሀሳብ ያቀረቡበትን ጉዳይ መግለጽ የሚያስፈልግ ይመስላል ይመስለኛል የካረን አልበርት ሚዚየም ዳይሬክተር ይህንን ሀሳብ ያቀረበበትን ምክንያት መጀመሪያ መግለጽ የሚያስፈልግ ይመስለኛል። እንግዲህ ቅርሶች ከመቅደላ ሲዘረፉ ከመድኃኔዓለም ቤተ ክርስቲያን፣ ከአጼ ቴዎድሮስ ቤተ መንግስት፣ ከሌላም ሲዘረፉ ከዝርፊያው በኋላ ጨረታ ተካሂዶ ነበረ። ጨረታው ላይ የብሪቲሽ ሚውዚየም ተወካይ ሆንዝ የሚባል አብዛኛውን ትላልቅ እቃዎች እና ወሳኝ የሆኑትን ቅርሶች እሱን የገዛው ከዛ ወደ እንግሊዝ ሀገር በዝሆን እና በበቅሎች ነው ሲያመጧቸው። አብዛኛው ብራናዎቹን ሌሎችም ቅርሶች ብሪቲሽ ሚውዚየም ነው የቀሩት። ነገር ግን የዛን ጊዜ ብሪቲሽ ሚውዚየም ፖሊሲ ረገድ አያስቀምጡም ነበር። በዛ ምክንያት ለቪክቶሪያን አልበርት ሰጡ። ወደ አሁኑ ወቅት ከመጣን ቪክቶሪያን አልበርት የሚያተኩረው አሜሪካ ኤሺያ ላይ ነው እንጂ አፍሪካ፣ በተለይ ከሳራ በታች ያለው አፍሪካ ላይ ብዙም አያተኩርም። ዳይሬክተሩ እነዚህን ቅርሶች በውሰት ለመስጠት የፈለገው ብዙም ትኩረታቸው እዚህ ላይ አይደለም። እዛም ባሻገር የእንግሊዝ ሀገር ህግ፣ እቃዎች አንድ ሙዚየም ከገቡ የፓርላማ አዋጅ ካልወሰነ ምንም እቃ ከሙዚየሞች መውጣት አይችልም። ያ ህግ ነው። እንደውም በአስራ ዘጠኝ ነኛው ክፍለ ዘመን አጼ ዮሐንስ ከመቅደላ ከተዘረፉት ቅርሶች ክብረ ነገስትና ኩራተ ርዕሱ ይመለስልኝ የሚለውን ጥያቄ ሲያቀርቡ የእንግሊዝ መንግስት ይሄንን ማስተናገድ ሲፈልግ ክብረ ነገስት ሁለት ነበሩና አንደኛውን ለመመለስ አሰቡ። ሊመልሱ ሲያስቡ ግን ያ ህግ ስላለ እነዚህ ቅርሶች ከህንድ ሴክሬታሪ ኦፍ ስቴት የሚዚየሙ በውሰት እንጂ የሚዚየሙ ንብረት አይደለም በማለት ከኮሌክሽኑ ማውጣት ይቻሉ። ይህ እንግዲህ ህጉ ነው። ስለዚህ የረጅም ጊዜ ውሰት ያለውን ሀሳብ ህጉን ላለመጣት ብሎ ነው። ውሰት ሊሆን ይችላል። ቀስ ብሎ ከዛ ህጉ ከተቀየረ በቋሚነት የኢትዮጵያ ንብረት ሊሆን ይችላል ወደሚለው ምናልባት ሊያመራ ይችላል። አሁን እንግዲህ ባለንበት ሁኔታ ይሄ ውሰት ከተባለ ንብረትነቱ የእንግሊዝ መንግስት እንደሆነ ሊያስመስል ይችላል እና ይሄ የኢትዮጵያ መንግስት ሊደራደርበት የሚችል ነገር አይደለም። ቅርሶቹ መመለስ አለባቸው። ይሄ ምንም የሚያጠያይቅ ነገር አይደለም። ግን ምንድን ነው? ያ ህግ ስላለ በጊዜያዊ መንገድ ምን ማድረግ ይቻላል? ምን ማስቀደም ይቻላል? የትኛው በአጭር ጊዜ ውስጥ ሊሳካ ይችላል ወደሚለው ነገር መዞር ማሰብ የሚያስፈልግ ይመስለኛል። ቅርሶቹን በውሰት የሚለው ሀሳብ ለንደን እንግሊዝ ከሚገኘው ሙዚየም ዳይሬክተር የመጣ ነው እንጂ የኢትዮጵያ መንግስት ጠይቆ አይደለም ያሉት አቶ አሉላ ፓንክረስ እንዲያም ሆኖ የኢትዮጵያ መንግስት የልዑል አለማየሁን ቅሪት አጽም ጨምሮ ቅርሶች እንዲመለሱ የኢትዮጵያ ሚሌኒየም ሲከበር የዚያን ጊዜው ፕሬዚደንት ግርማ ወልደር ጊዮርጊስ ጠይቀው እንደነበር አስታውሰዋል። የተሰጠው ምላሽም ይላሉ አሉላ ፓንክረስት፣ የተሰጠው ምላሽ በዚያን ጊዜ ምንድን ነበረ? እነዚህ እቃዎች አንድ ሚዚየም ውስጥ ከገቡ ፓርላማ ካልወሰነ ሊወጡ አይችሉም የሚለው ነገር ተነስቶ እንዳለ ሆኖ የሰው አፅምና የሰው ቅሪት ግን አይመለከትም ሕጉ የሚለው ነገር ተነስቶ ነበረ። አሁን የመቅደላ ቅርሶች አብዛኞቹ ያው እንደሚታወቅ ብራና፣ ዘውዶች መስቀል እንደዚህ አይነት ጉዳዮች ናቸው። ነገር ግን የአፄ ቴድሮስ ጸጉር ውትድርና ሙዚየም ውስጥ ይገኛል። እንደዚሁም የልጅ አለማየሁ አፅም፣ በዊንዘር ቤተ መንግስት ቅዱስ ጊዮርጊስ ቤተክርስቲያን አጠገብ ውጪ ይገኛል። እነዚህን ለማስመለስ ምናልባት ህጉ ብዙም ላያግድ ይችላል። ከዚህ በፊት ይሄ የሎላ ለማየው አጽም የሚለው ጉዳይ ሲነሳ እንደ እንቅፋት ያነሱት ጉዳይ አንደኛው የቤተ ክርስቲያኑን ግንብ ሊያናጋ ይችላል የሚለው ነው። ነገር ግን አስከሬኑ የተቀበረው ትንሽ ወጣ ይላል እና ይሄ ብዙም የሚያሳምን አይደለም። ሁለተኛው የተነሳው ጉዳይ አጽሙ ምናልባት ከሌሎች አጽም ጋር የተጠላቀለ ከሆነ መለየት ያስቸግራል የሚል ሀሳብ ነበረ። ነገር ግን እንግሊዞች ራሳቸው የአጼ ቴዎድሮስን ጸጉር ስለወሰዱ ንግስት ቪክቶሪያ ደግሞ አለማየው ከሞተ በኋላ ፀጉሩ እንዲላክላት ስለጠየቀች ቢያስፈልግ እንኳን በዲኤንኤ ይህን ነገር መመርመር ይቻላል። አሉላ ፓንክረስት በአሁኑ ወቅት በለንደን ከተማ ቪክቶሪያና አልበርት ቤተ መዘክር የሚገኙት የኢትዮጵያ ንጉሳውያን ቁሳቁሶች በ12 ዝሆኖችና ከ200 በሚበልጡ የጋማ ከብቶች መጓጓዛቸውን ጨምረው ተናግረዋል። በሙዚየሙ የሚገኙ ወደ 11 የሚሆኑት ታቦታት ለተመልካች ጨርሶ እንዳይቀርቡም ታግደዋል ብለዋል። አሁን ብሪቲሽ ሚዚየም ውስጥ አንድ ከአስር በላይ አንድ አስራ አንድ ታቦታት አሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ የቤተ ክርስቲያን ንብረት እንደመሆናቸው መጠን ለሕዝብ መታየት የለባቸውም የሚለው ነገር ብሪቲሽ ሙዚየም አምኖበት በአሁኑ ወቅት በምንም አይነት እንዳይታዩ የሚል ደንብ አውጥተው፣ እንደውም ሰውም ጠይቆ ሊጎበኙና ሊያዩት እንደማይፈቀድ ቃል ገብተዋል። ስለዚህ እነዚህ እርሶች እነዚህ ቅዱስ ታቦታት በምንም አይነት እንደማይታዩ ካረጋገጡ እዛው ሚውዚየም ውስጥ መቅረታቸው ምንም ትርጉም የሌለው ነገር እና ጥቅም ላይ ሊውሉ ስለማይችሉ እና ሊያሳያቸው ካልቻሉ እነዚህን የማስመለስ ግፊት ይሄ ቅድሚያ ሊሰጠው ይገባል ብዬ አምናለሁ። በእንግሊዝ ውስጥ በርካታ የኢትዮጵያ ታሪካዊ ቅርስ በግለሰብ እጅ እንደሚገኝ በለንደን የኢትዮጵያ ቅርስ ማበልጸጊያ ማህበር ሊቀመንበር አቶ አለባቸው ደሳለኝ ተናግረዋል። እንደ አቶ አሉላ እስካሁን አስራ አምስት የሚሆኑ ቅርሶች ወደ ኢትዮጵያ እንደተመለሱ ተናግረዋል። ይህም ብለዋል የዚያን ጊዜዎቹ የጦር ሰራዊት የልጅ ልጆች ቅድመ አያቶቻቸው ትክክል እንዳልሰሩ እውቅና መስጠታቸው አቸውን የሚያሳይ ነው። በቅርቡ የጄኔራል ናፒየር ልጅም አሉ አሉላ በመቀጠል በቅርቡ የጄኔራል ናፒየር ልጅ ልጆችም እንደዚሁ አንድ ሀብልና አንድ ብራና መልሰዋል፣ በጣም በቅርቡ። ስለዚህ በግለሰብ ደረጃ ብዙ ጥረት እየተደረገ ነው። በመንግስት ደረጃ ግን እስካሁን ድረስ አራት ቅርሶች ብቻ ነው የተመለሱት። ቅድም እንደጠቀስኩት የመጀመሪያው በዓፄ ዮሐንስ ጥያቄ መሰረት ክብረ ነገስ ከሁለቱ አንደኛው አንደኛውን በጣም ብዙ ስዕሎች ያሉትን አስቀርተው አንደኛውን መልሰው ነበረ። ከዛ በኋላ ዓፄ ኃይለስላሴ ራስ ተፈሪ ሆነው አልጋወራሽ ሆነው ወደ እንግሊዝ ሀገር በአውሮፓ አቆጣጠር በአስራ ዘጠኝ ሀያ አራት ሲሄዱ የእንግሊዝ መንግስት አንድ ክጦታ ለንግስት ዘውዲቱ መላክ ፈልገው ነበረ እና መጀመሪያ ኒሻን ሊሸልሟቸው አሰቡ። በዛን ወቅት በነበረው ስርዓት ግን ሴቶች ከፍተኛ ማዕረግ ያለው ሚሻን መሰጠት እንደማይቻል ሲረጋገጥ የኢትዮጵያ መንግስት ሊያስከፋ ይችላል በሚል ለምን አንደኛውን ዘውድ አንመልስላቸውም የሚል ሀሳብ መጣ እና ሁለት ዘውዶች ነበሩ። አንደኛው ወርቅ ነበር፣ እሱን አስቀሩት። አሁንም እዛው ነው ያለው ቪክቶሪያን አልበርት። ግን የብር ዘውዱ ተመለሰ እና ለንግስት ዘውዲቱ ተሰጠ። ግን ከዛ በኋላ በጣሊያን ፋሽስት ወረራ ጊዜ ግራዚያኒ ይሄንን ዘውድ እና ሶስት ሌሎች ዘውዶች የአጼ ዮሐንስ፣ የአጼ ምኒልክ እና የአጼ ኃይለ ሥላሴን ዘውድ ከዚህኛው ጭምር ከአጼ ቴዎድሮስ ዘውድ ጋር ወደ ጣሊያን ሀገር ወስደውት ሚውዚየም ለማስገባት አስበው ነበረ። ሐሳባቸውን ለውጠው ለሙሶሊኒ ቀጥታ በእጃቸው ሰጧቸው እና ሙሶሊኒ ወደ ጦርነቱ ማብቂያው አካባቢ ሲሸሽ ንብረቶችን ይዞ ነው የሸሸው። እና ከነዚህ ውስጥ አራቱ ዘውዶች ነበሩና የገደሉት አርበኞች ፎቶግራፍ ሲነሱ ጀርባቸው እነዚህ ዘውዶች ይታያሉ። ግን ከዛ በኋላ የት እንደገባም የት እንደጠፋም ማንም ሊደርስበት አልቻለም። የመጨረሻ የተመለሰው ቅርስ ደግሞ በመንግስት በኩል ማለት ነው ንግስት ኤልሳቤጥ እንደ አውሮፓ አቆጣጠር በአስራ ዘጠኝ ስልሳ አምስት ለጉብኝት ኢትዮጵያ ስትመጣ የአቡኑን አክሊልና የአጼ ቴዎድሮስ ማተም ይዘው መጥተዋል እና መልሰዋል። ምን ለማለት ነው የፈለግኩት? አልፎ አልፎ ውዴታውና ፍላጎቱ ሲኖር መንግስት እንደምንም የተወሰኑትን ቅርሶች መመለስ ይችላል። ምንም እንኳን እስካሁን ድረስ አራት ብቻ ቢመለስ ያሉት ቅርሶች ወደ አንድ ሺህ አካባቢ ሊሆኑ ይችላል። በገንዘብ፣ በቦታ፣ በምዝገባ እንዲሁም በጥበቃው ረገድ ከኢትዮጵያ፣ በዘርፊያ በስርቆት ከሀገር ውጭ የሚገኙ ቅርሶቻችንን ለማስመለስ እኛስ ምን ያህል ተዘጋጅተናል? የታሪክና ቅርስ ከፍተኛ ተመራማሪው አቶ ሀይለመለኮት አግዘው መልስ አላቸው። በመሰረቱ በግለሰብ ደረጃ ሁ አሁን የምናገረው ለምሳሌ ሐውልት ወደ ኢትዮጵያ እንዲመለስ ብዙ ጥረት ተደርጓል። መጥቷል። የአክሱም ሐውልት ከመጣ በኋላ የቆመው በሽቦ ተወጥሮ እንዳውም ቢናጋ ወይም በዝመቱ ችግሮች ሁሉ ሊያስከትሉ ይችላሉ ተብሎ ሁሉ ይታሰባል። ቅርሶቻችን መዘረፋቸው አግባብነት የለውም፣ ወንጀል። ነገር ግን አሁን ያንን የምንጠብቅበት የተደራጁ ሙዚየሞች በብዛት አልሰራም። እንዳውም በአንድ ወቅት ዘረፋ በዳግማዊ አጼ ቴዎድሮስ ሀብል ላይ ጭምር የተደረገበት ሁኔታ እንደነበረ በጭምጭምታ የሰማሁት ነገር አለ። ይህ የሚያሳየው ምንድነው? መጀመሪያ ቅርሶቹ ለማስመለስ ከመጠየቃችን በፊት ቅርሶቹን የምናቆይባቸውን ስፍራዎች በአግባቡ አዘጋጅተን የምንጠብቅበትን ሲስተም ዘርግተን መሆን አለበት ባይ ነው። መመለሳቸው አይቀሬ ነው። ምክንያቱም ይሄ የአንድ ሀገር ማንነቱ መገለጫው ናቸው። በዚህ ላይ በለንደን የኢትዮጵያ ቅርስ ማበልጸጊያ ማህበር ሊቀመንበር አቶ አለባቸው ደሳለኝ በበኩላቸው ይህንን አስተያየት ነው የሰጡት። በክብር ስላስቀመጡት ብቻ አመሰግናቸዋለሁ። ከዚያ ውጭ ግን በተለይ በኢትዮጵያ ቅርስ ላይ የኢትዮጵያ ቅርስና ጥናት ምርምር የሚባለው ራሱ አልሰራበትም። ፕሮፌሰር ሪቻርድ ፓንክረስት እኮ እኔ ቤት በግላቸው እየመጡ እኮ በኢትዮጵያ ቅርሶች ላይ እኮ ልክ ሊያለቅሱ እስከሚደርሱ ነው እኮ የሚነ በመንግስት በኩልማ ተዩ መንግስት የራሱን ውሎ የሚያድርበትን ነገር ከማመቻቸት ውጪ ስለ ታሪክ ስለ ቅርስ ደምታ ያለለው በዚህ ቅርስን በተመለከተ እኔ የቀድሞውን ፕሬዚዳንት ኮሎኔል መንግስቱ ኃይለማርያምን ሀራሬ ድረስ ደውዬ አናግሬያቸዋለሁ። በነበሩበት መንግስት ወቅት ምን ሰርተው ለዚያ ሀገር እንዳለፉ እነዚያ ቅርሶች ደግሞ ለመበተናቸውና ለመጥፋታቸው ተጠያቂው ማን ሊሆን እንደሚችል ጠይቂያቸው ነበር። ወዳጄ፣ እኛ አስራ ሰባት አመት በትግል በጦርነት ከመሮጥ ውጪ ኢትዮጵያ ከመከላከል ከማዳን ውጪ ቅርስና ታሪክን ለመሰብሰብ የምንችልበት ጊዜ አልነበረን። እውቀቱም የለንም። የቅርስን ጥቅምና ጉዳቱን ማየት የጀመርነው በጣም ዘግይተን ነው። እዚያውም እነ ፍቅረ ሥላሴ ወቅደ ድረስ ብዙ ብዙ ነገሮችን ለማድረግ ጥረት አድርገዋል፣ ሞክረዋል። ሁኔታዎቹ ከተበላሹ በኋላ ብዙዎች ከጥቅም ውጭና ከአገልግሎት ውጭ ነው ከተጣሉ በኋላ ነው የነቃ ነው። እና ጊዜ ማጣትም ብቻ ሳይሆን ቅርስና በታሪክ ላይ ያለን ግንዛቤ አነስተኛ ነበር። ይህን ያሉኝ የእሳቸው ድምፅ በቴፕ ተቀርጿል እና ቅርስን ለማስመለስ የምናደርጋቸው ጥረቶች በጣም በጣም በጣም ከመዘጌታችን ብቻ የተነሳም ብቻ ሳይሆን ደንታ ቢሶች ነው። አድማጮች በዚሁ የዛሬውን መሰናዶ ይን አጠናቀቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።